እንግዲህ በሌላ ዓለም ላይ የሚታየውም ሩጫ ወደ ዲጂታል የመግባት ሩጫ ነው እና ኢትዮጵያም ምንም የሚለይበት ነገር የለም። እንደም እንደኛ ያሉት ሀገሮች በታዳጊ የሆኑ ሀገሮች በፍጥነት ወደ ዲጂታል አለም እንደም መግባት አለባቸው ቢካዝ አንዳንድ ነገሮችን ተፈንጥሮ ሊፕሮግ አድርጎ መግባት ይችላሉ። እና እንደውም እንደ ኢትዮጵያ ያሉት ሀገሮች ሌጋሲ ሲስተም ሌጋሲ ሲስተም ማለት ከዚህም በፊት ሰራሮች ስለሌሉ ሞር እድል አለን ማለት ነው። ቶሎ ብለን ወደ ዲጂታል ዓለሙ መግባት እንችላለን ማለት ነው። እና አሁን ለምሳሌ ሲሊኮን ቫሌ እንደ ሀገር ብንወስደው ካሊፎርኒያ እንደ ሀገር እንወሰደው ከተባለ ስምንተኛ ነው በጂዲፒ ቻለም ላይ እና ካሊፎርኒያ እንደሚታወቀው ሆሊውድ አለ። ግን አሁን ደግሞ በጣም ብዙ ጂዲፒ ላይ ከፍተኛ ሼር የያዘው የዲጂታል ስርዓት ነው። ከው እነ ኡበሮች እነ ጉግሎች እነ ማይክሮሶፍት የጀመሩት ከዛ ነው። በዲጂታል የተመሰረተ ኢኮኖሚ ጂዲፒ ላይ በጣም ትልቅ ሼር እንደሚኖረው ያሳየናል። እና ኢትዮጵያም እንደዛውም ብዙ ነገር መሰራት ይቻላል በዲጂታል ዓለሙ ላይ ይሄንን ዘርፍ በመላ ሀገሪቱ ለማስፋፋት ያግዛል ተብሎ የቀረበው ስልት በእንግሊዝኛ መጻሩ ፍሮግ የሚባለው ፍሪላንሲንግ፣ አውትሶርሲንግን ጊግስ ከሚሉት ቃላት የተውጣጣው ሀሳብ መሆኑን በማስገንዘቢያችሁ አንብቤ ያለው የተጓዳኝ ስራ ከውጭ ተቋማት ጋር መስራትና የሌጣ ስራ ግንኙነት ወደሚለው አጠጋግተን ልንተረጉሞ ሞክረናል ወደ አማርኛው። ፍሮግ የተባለው ስትራቴጂ ይዘት ምንድን ነው? በምንስ መልኩ ነው ሀገሪቱን ሊጠቅማት የሚችለው? ፍሮግ የምንለው በእንግሊዘኛ ነው። እስቲ መጀመሪያ እኛ እንዴት እንደተረጎም ነው እስቲ ለመግለጽ ልሞክር። ፍሪላንሲንግ፣ አውትሶርሲንግ እና ጊግዝ ነው። ሶ በጊግዝ ብንጀምር ጥቃቅን የሆኑ ተግባራቶች ናቸው። በመጓጓዝ፣ በመዳረስ፣ በማስጣድ፣ በድህንነት እና የመሳሰሉት ጥቃቅን ተግባራቶች ናቸው። በሚሊየን የሚቆጠር የስራ የመፍጠር ካፓሲቲ ያለው ጊግዝ እንደዛውም ደግሞ በኮንትራክት ብዙ ጊዜ እነዚህ ጊግዞች እንግዲህ በኮንትራት የታሰሩ ተግባራቶች ናቸው እና በተናጠል ውል ማለት ነው። አዎ በጠናጥል ውል ናቸው እና እንደዛም ደግሞ ፍሪላንሲንግ ብናየው ተመሳሳይ ነው። ግን ፍሪላንሲንግ ከፍተኛ ክህሎት አገልግሎት የሚሰጥ ሰው ነው እንግዲህ በሕግ በሂሳብ፣ በአልጎሪዝም፣ በፕሮግራሚንግ፣ በሶፍትዌር ኢንጂኒሪንግ ና የመሳሰሉት ከፍተኛ አገልግሎት ነው ማለት ነው። አንድ ፍሪላንሰር ነው አንድ ኢትዮጵያ ያለ ፍሪላንሰር ከካሊፎርኒያ ወይም ከቪየትናም ወይም ከፓሪስ ወይም ከደርባን ያለ ሰው ጋር አገልግሎት መስጠት ይችላል ማለት ነው። ወደ አውትሶርሲንግ ስንመጣ ደግሞ እንደ ፍሪላንሲንግ ሎካልም እና ግሎባልም አገር አቀፍ እና አለም አቀፍ አገልግሎት የመስጠት ኦፖርቹኒቲ አለ እንግዲህ አውትሶርሲንግ ምንድንነው ኤግዛክትሊ የግብይት ጀርባ ወይም የመካከለኛው እና የፊት ለፊት የቢሮ ስራዎችን የማከናወን ስራ ነው ለምሳሌ ፓሪስ ያለ አንድ ትልቅ ኩባንያ እነዚህን ስርዓቶችን ዋጋው በጣም ከፍ እያለ ሲሄድ ይሄ ኩባንያ ወደ ሌላ ሀገር የመላክ ኦፖርቹኒቲ ይኖራል ማለት ነው እስካሁን የታየው ወደ ኢንዲያ፣ ወደ ፊሊፒንስ እንደነ አሜሪካ ያሉት ዶሞ አንዳንዴ ወደ ኮስታሪካ የመሳሰሉት የመላክ ኦፖርቱኒቲ አለ። እነዚህ ፕሮሴሶች አሁን እኛ ያልን ያለ ነው ወይስ እንደነ ሳውዝ አፍሪካ፣ እንደ ኬንያ ወደ እኛ ወደ ኢትዮጵያ እንዲመጡ ነው? ስለዚህ እንደተረዳሁት ከሆነ በሌሎች ሀገራት በውድ ዋጋ የተሰሩ የነበሩ አገልግሎቶችን ኢትዮጵያ ውስጥ በተሻለ ዋጋ በመስራት ለሀገር ገቢ የማስገኘት አሰራር ነው የሚሆኑ ማለት ነው። አዎ በጣም ልክ ነው። እና ሀገራችን ምንድን ነው ኮምፒት ማድረግ የምችለው ሲባል አንደኛ በእኛ ሀገር ዲግሪ የሚይዙ በስቴም ስቴም የምንለው እንግዲህ በቴክኒካል በኢንጂኒሪንግ የመሳሰሉት ዲግሪ ናቸው እና በስቴም ዲግሪ የሚይዙ ልጆች በየአመት ከሁለት መቶ ሺህ በላይ ናቸው። ሰው እኛ ሀገር አሁን ለምሳሌ ከደቡብ አፍሪካ፣ ኬንያ እና ሌላም ሀገር ጋር ስናነጻጽረው በጣም ብዙ የስቴም ዲግሪ ክምችት አለን። ይሄን ክምችት እንዴት ወደ ፍሪላንሲንግ እና አውትሶርሲንግ እንጠቀመው ነው። አሁን ከዛም አልፎ ደግሞ እነዚህ ዲግሪ የያዙ ልጆች በጣም ቶሎ ብሎ ወደ አንድ መስክ ወይንም አሁን ለምሳሌ ወደ አይቲ አውትሶርሲንግ እያለ ነበር ወይንም በቢፒዮ መሰልጠን ካለባቸው ቶሎ ብሎ ይሰለጥናሉ። ቢኮዝ በጣም ወጣት የሆነ ወርክፎርስ ነው እና ይሄ በጣም ትልቅ ኦፖርቹኒቲ ነው ለኛ ሀገር። እነዚህ ትላልቅ ኩባንያዎች ከኢትዮጵያ የሚመጡ ግን ስፔሻ ደግሞ አብሶም ከአሜሪካ፣ ከአውሮፓ የመሳሰሉት ሀገሮች ከኛ አገልግሎት ከያዙ ዋጋው ዝቅ ስለሚል ለነሱ በጣም ጥሩ ይሆናል ማለት ነው። እዚ ጋ የሚነሳው አንድ ሌላ ጉዳይ አለ። በዚህ አሰራር ውስጥ ለዓመታት የቆዩ የዳበረ የትምህርት ስርዓት ያላቸው ወጣቶቻቸው፣ በዚህ አይነት አሰራር ውስጥ የካበተ ልምድ ያላቸው አሉ። ኢትዮጵያ እንደ ጀማሪ ሀገር ከሌሎች ጋር ተወዳድራ የሚፈለገውን አይነት ገቢ ለማግኘት ምን ያክል አቅም አላት? ይህንንስ ውድድር በአሸናፊነት እንድትወጣ ምን አይነት ቅድመ ዝግጅቶች ተደርገዋል? ይሄ በጣም ጥሩ ጥያቄ ነው። ውድድሩ ቀላል አይደለም፣ ግን አሁን በላይት ማኒፋክቸሪንግ ያየነው እንግዲህ በሳውት ኢስት ኤዥያ እንደነ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሰስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረገን ነው? እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ ለምን ቢባል ያው እንግዲህ በዝቅ የሆነ አገልግሎቱ መስጠት ስለሚቻል ኢትዮጵያ እንግዲህ እነዚህን ቢዝነሶች ለመሳብ እየሞከረች ነው። አውትሶርሲንግ አለብን እንድ። እንደ ፊሊፒንስ ያሉት አገራቶች አሁን የነሱ ዋጋቸው ተመጣጣኝ እየሆነ አይደለም። ምን እያልን ነው? በተመጣጣኝ ዋጋ እነዚህን ቢዝነሶችን መሳብ እንችላለን። ቅድመ ዝግጅቱ ምን ይመስላል ከተባለ ደግሞ እንግዲህ አይሲቲ ፓርክ ብዙ ዝግጅቶች እየተደረጉ ናቸው። ኮኔክቲቪቲውን በደንብ ለማስተካከል እየተሞከረ ነው። እንደምታውቁት ቅርብ ጊዜ ዴታ ሴንተርዞች ከአምስት የሚሆኑ አራት ከግል ዘርፉ እና አንድ ደግሞ ከፐብሊክ ሴክተር ተወጣጡ ዴታ ሴንተርዞች አሁን በቅርብ ጊዜ እየተገነቡ ነው እና አዎ የመረጃ ማዕከሎች እንግዲህ እየተገነቡ ነው። የመሳሰሉ ግን ከአይሲቲ ፓርክ ደግሞ ስንወጣ ሌላም ቅድመ ዝግጅቶች እየተደረጉ ናቸው። አንዳንድ እነዚህ ከመንግስት ያሉ አካላቶች ስለ አውትሶርሲንግ ምን ምን መስራት እንዳለብን እየተዘጋጀን ነው አሁን ለምሳሌ ስራ ዕድል ፈጠራ ኮሚሽን ላይ የፍሮግ ግብረ ኃይል መስርተናል። እስከ አስራ አምስት የሆኑ ከግል ዘርፉ የተወጣጡ በጣም የጠነቀሩ ኩባንያዎች ናቸው። ለመጥቀስ ያህል አውትሶርሲንግ ስለ አውትሶርሲንግ ስላነሳን ከኤክሰለረንት ብንጀምር፣ ከአርንዲ ግሩፕ፣ ኤምኤምሲ፣ ዋይቴክ እንግዲህ እነዚህ ከኦልሞስት መቶ ሃምሳ ሰዎችን እያሰሩ ናቸው እያንዳንዶቹ ማለት ነው እና ከዛም በላይ ደግሞ የማደግ ካፓሲቲ ያላቸው ፍሮግ ከተሰኘው ስልት ጎን ለጎን የስራ ፈጠራን ለማበረታታት የተለያዩ መርሃ ግብሮች እና ውድድሮችን እያደራጃችሁ እንደሆነም ሰምተናል አው ጥሩ አሁን አንትረፕነርሽፕ ላይ እንደውም ቅርብ ጊዜ ትልቅ የሀገራዊ ንቅናቄ ጀምረን ነበር እንቆጳ የሚል እንቆጳ እንግዲህ የስራ ፈጠራ የእያንዳንዱ የሀገራችን ዜጋ ስራ መፍጠር እንደሚችል ስራ መፈለግ ብቻ ሳይሆን ስራ መፍጠር፣ ይህን አይዲያ ወይንም የቢዝነስ ኮንሴፕት ከያዘ እንዴት ነው ይህን ቢዝነስ ኮንሴፕት ወደ ቢዝነስ ሞዴል የሚቀይረው? እንዴት ነው ሰክሴስ ደግሞ እንዴት ነው የሚሆነው? ስለዚህ ጠቅለል ባለ ሁኔታ የንግድ ሀሳቦች ተጨባጭ የንግድ እንቅስቃሴዎች እንዲሆኑ የሚያግዙ መርሃ ግብሮችን ነው ማለት ነው እየዘረጋችሁ የምትገኙት። አዎ ልክ ነው። ልክ ነው። ከመለያየታችን በፊት በተለያዩ ሀገራትም ኖረሃል። ከእነሱ ጋር ስታነጻጽረው በኢትዮጵያን የሚሰሩ የቴክኖሎጂ ፈጠራዎች ከመላው ዓለም ጋር ለመወዳደር ምን ያክል ብቁ ናቸው? ምንስ ማሟላት ይኖርባቸዋል? ያሉት ኢኖቬሽኖች ስናያቸው ኢትዮጵያ በጣም ግሩም ናቸው። ምንም ከሌላ ሀገር ጋር የሚተናነሱ አይደሉም። እኛ ሀገር የተቸገርነው የመረጃ ወይም የኢንፎርሜሽን አለመቅረብ ነው እና ብዙ ጊዜ አናቅም እና በጣም አመሰግናለሁ፣ ይህን መድረክ እንደም ስለፈጠርክ። በጣም ብዙ ስታርታፖች አሉ እንግዲህ፣ የሚፈቱት ችግሮች እና ኢኖቬሽን ሌቭላቸው በጣም ከፍተኛ ነው። ምንም ከሌላ ሀገር ጋር አይተናነስም። ትንሽ እኛ ለየት የሚያደርግን አንዳንድ ጊዜ የኳሊቲ ስታንዳርዳችን፣ የጥራት ቁጥጥር ወይም የጥራት ሁኔታ ማለት ነው። ኤግዛክትሊ፣ ያው የጥራት ቁጥጥር ላይ አንዳንድ አንዳንድ ጉለቶች አሉ እና እነዚህንም ባይ ዘ ዌይ ለመፍታት እየተሞከረ ነው። ግን እነዚህ ነገሮች ደግሞ የሚፈቱ በፖሊሲ ሳይሆን ብዙ ጊዜ በኤክስፔሪያንስ ነው፣ በኤክስፖዥር እነዚህን ኤክስፔሪያንሶች ትሬኒንጎችን ለማቅረብ እየተሞከረ ነው። አሁን አብዛኛው ጊዜ የምናየው እኛ ሀገር እነዚህ ስታርታፖች ቢቱሲ ማለትም ከአንድ ቢዝነስ ወደ አንድ ግለሰብ የሚሄዱ አገልግሎት የሚያቀርቡ ቢዝነሶች ናቸው። እነዚህ ስታርታፖች ቀስ ብሎ ደግሞ ከአንድ ቢዝነስ ከነሱ ወደ ሌላ ቢዝነስ አገልግሎቶችን ማቅረብ ከቻሉ ሌላም አገር ላይ የምናየው እንደዛው ነው። ብዙ ጊዜ ቢቱቢ የምንለው ነው ቶሎ ብሎ የሚያድገው እና ትንሽ እዚህ ላይ ለመስራትም እየተሞከረ ነው በፕሮሞሽን በፖሊሲም፣ እና ተስፋችን ይኸው ነው። እጅግ በጣም አመሰግናለሁ። አቶ በርናርድ ላውሬንድዩ የኢትዮጵያ ስራ ፈጠራ ኮሚሽን ከፍተኛ አማካሪ ነት ለነበረን አጭር ቆይታ በእጅጉ አመሰግናለሁ። በጣም አመሰግናለሁ።